ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 17 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ ቆንጅታዬ ለዜናው አብራኛለች ባለፈው ሳምንት ሞጣ ውስጥ መስጊዶች መቃጠላቸውን የተቃወሙ በተለያዩ የኢትዮጵያ ከተሞች የወጡት ሰዎች ዛሬ ድምፃቸውን አሰምተዋል ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ህዝቦች ተቀብለው አላምደው መልሰው ለዓለም ህዝብ አስተምረውበታል እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቃር ስሜት እና አድራጎት አልነበረውም ደሴ ላይ የወጡ አማኒ ለቪኦኤ የሰጡትን ድምፅ ነው የሰማችሁት። በአዲስ አበባ እና በሌሎችም ከተሞች ተመሳሳይ ሰልፎችና ተቃውሞዎች ተደርገዋል። አዲስ አበባ ከተማ ነዋሪ ነኝ። እኔ የነበርኩበት በኒ መስጊድ ወይም ኑር መስጊድ ነው። ጥያቄው የሚለው መንግስት፣ ለደረሱት መስጊዶች ጥቃት ላደረሱ ሰዎች ላይ እርምጃ እንዲወስድልና ሌላም እንዲጠብቀን መስጊዶችን በሙሉ እንደሌላ እምነት በሙሉ በእኩልነት እንዲጠብቅልን ነው ጥያቄያችን። ይህኛው ከአዲስ አበባ ተሳታፊ ወይም ሰልፈኛ የተሰጠ ድምፅ ነው የሰማችሁት ዘገባዎች ይዘናል ክቡራትና ክቡራን በአብይ ርዕስ ይቀርባሉ ለአርእስተ ዜናው ቆንጅት ጠናስጥልኝ እንደምናምሽታችኋል አድማጮች ለምሽቱ ካሉን ዜናዎች መካከል የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስኪያጅ የነበሩት ኢንጂነር አዜብ አስናቀ ክስ ተመስርቶባቸዋል የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቅቀው ተመልሰዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ በትናንቱ የገዢው ፓርቲያቸው የሊኩድ ቅድመ ምርጫ በከፍተኛ ድምፅ አሸነፉ የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ንጉሱ ታምሬ ስርጭቱን ይመራል። ቴክኒሽያኑ ጆጊል በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታ እንሰማለን። ቀድሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ የነበሩት ኢንጂነር አዘብ አስናቀ ክስ ተመስርቶባቸዋል። የተመሰረተባቸው ክስ በህዳሴው ግድብ ዙሪያ ተፈጽሟል በተባለ የሙስና ድርጊት እንደሆነም ታውቋል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የቀድሞ ዋና ስራ አስፈጻሚ የነበሩት ኢንጂነር አዜብ አስናቀ ከሌሎች አምሳ ሰዎች ጋር ክስ እንደተመሠረተባቸው ተሰማ። የመንግስት መገናኛ ብዙኃን እንደዘገቡት የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የታላቁ ህዳሴ ግድብ ውሃ የሚያርፍበት 123189 ሄክታር ስፋት ያለው ማከማቻ ስፍራ ማጽዳትና ለባዮማስ ዝግጅት ስራ ደን የመመንጠር የማጽዳትና ከአካባቢው አርቆ ወደተዘጋጀለት ቦታ ማጓጓዝ ስራን ለማሰራት ከብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ግን ሜቴ ጋር የተጨማሪ ሴት ታክስን ሳይጨምር በብር 5 ቢሊዮን 158 ሚሊዮን 611599 ከ3 ሳንቲም በተዋሉት ውል መሰረት ስራው መጠናቀቅ በሚገባው ጊዜ መጠናቀቅ ባለመቻሉ ከፍተኛ መጠን ያለው የመንግሥት ገንዘብ እንዲባክንና ጉዳት እንዲደርስ ያደረጉ በመሆኑ ሁሉም ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን ተከሳሾች በፈጸሙት በስልጣን አለግባብ መገልገል አንዳንዶቹ የማይገባ ጥቅም ለራ ራሳቸው ለማግኘት በማሰብ እና ኃላፊነታቸውን በመጠቀም ከባድ የሙስና ወንጀል በመፈጸም ተከሰዋል። በዚህ የክስ መዝገብ የቀድሞ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዲሬክተር ኮሎኔል ሙሉ ወልደ ገብርኤልም ይገኙበታል። ኢንጂነር አዘብ አስናቀ በነሐሴ ወር 2010 ዓ ም ከኃላፊነታቸው መነሳታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ወደ አስመራ ተመልሰዋል። ለሁለት ቀናት የስራ ጉብኝት ላደረጉት የኤርትራው መሪ የጋራ ታሪካዊ ምዕራፍን እናክብር በሚል መሪ ቃል የራት ግብዣ ተካሂዶላቸዋል። ቀደም ብሎ የእራት ግብዣው ፕሬዚደንት ሳህለ ወርቅ ዘውዴ፣ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን፣ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል፣ የሃይማኖት መሪዎችና የመንግስት የስራ ኃላፊዎች በተገኙበት በብሔራዊ ቤተ መንግስት ነው የተከናወነው። ግብዣው ኢትዮጵያና ኤርትራ ለሁለት አስርት ዓመታት የነበረባቸው ልዩነት በመፍታት ግንኙነታቸውን ማደሳቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ካገኙ በኋላ መካሄዱ ልዩ ያደርገዋል ተብሏል። በራት ግብዣው ላይ የሁለቱን ሀገሮች የእርስ በርስ ግንኙነት የሚያጠናክሩ የኪነ ጥበብ ስራዎች ቀርበዋል። የኤርትራው ፕሬዚደንት በኢትዮጵያ ቆይታቸው በተለያዩ አካባቢዎች እየተከናወኑ የሚገኙ የልማት ስራዎችንም ጎብኝተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር በንጃሚን ነተንያሁ የገዢ ፓርቲያቸው የሊኩድ አመራር ለመምረጥ ትናንት ሐሙስ ባካሄደው ቅድመ ምርጫ አሸንፈዋል። ከፍተኛ ድል ነው ያገኘሁት ሲሉም ደስታቸውን ገልጸዋል። የሊኩድ አባላት ከሰጡት ድምፅ ሰባ ሁለት ከመቶ ኔተንያሁ ያገኙ ሲሆን፣ ተቀናቃኛቸው ጊዲዮን ደግሞ የቀድሞ የሀገር ግዛትና የትምህርት ሚኒስትሩ የነበሩት ናቸው። ጊዲዮን ሳአር ሀያ ስምንት ከመቶ አግኝተዋል። ካዛክስታን ውስጥ ዛሬ አርብ ከዘጠና በላይ ሰዎችን አሳፍሮ የነበረ አውሮፕላን ከግንብ ጋር ተጋጭቶ ቢያንስ አስራ ሁለት ሰዎች ሲሞቱ ከሀያ በላይ መቁሰላቸው ተዘግቧል። ቤክ ኤር የተባለ አየር መንገድ አውሮፕላኑ ከአልማቲ ዓለም አቀፍ አውሮፕላን ማረፊያ በተነሳ በጥቂት ደቂቃዎች ውስጥ ከግንብ አጥር ጋር መጋጨቱ ነው የካዛክስታን የሲቪል አቪዬሽን መግለጫ ያመለከተው። ፎከር አንድ መቶ አውሮፕላኑ ወደ ዋና ከተማዋ ኑር ሱልጣን እያመራ እንደነበረ ተዘግቧል። የአደጋው መንስኤ ምርመራ እስከሚጠናቀቅ አየር መንገዱና ካዛክስታን ውስጥ ያሉ ፎከር አንድ መቶ አውሮፕላኖች በሙሉ ከበረራ ውጭ እንዲሆ መሆኑ ተወስኗል። የአደጋው መነሾ ምን እንደሆነ ግን ባለስልጣናት እስካሁን የሰጡት ፍንጭ የለም። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በምክር ቤት በተወካዮች ምክር ቤት በተመሰረቱት ክሶች ቀጣይ አካሄድ በተወካዮች ምክር ቤቱና በመወሰኛው መካከል ፍጥጫው ቀጥለዋል። ፕሬዚደንቱ የምክር ቤት ዴሞክራቶችን ማውገዛቸውን ቀጥለዋል። ትራምፕ በትዊተራቸው እኒህ ጽንፈኛ ግራ ነጠቅ እርባናቢስ ዲሞክራቶች አሉ የብሔራዊ ጸጥታ ጠንቅ ነው ብለው እኔን ሁሉን ነገር አጣድፈን በሴኔቱ ማሳለፍ ነው የምንፈልገው ሲሉ ከረሙ። አሁን ደግሞ ዝግ ማለትን ነው የፈለጉት እኒህ ቀጣፊዎች ብለዋል ፕሬዚደንት ትራምፕ። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፐሎሲ የመወሰኛው ምክር ቤት በክስ ሰሚው ችሎት አካሄድ ደንቦች ላይ ከስምምነት እስከሚደረስ ፕሬዚደንቱ ላይ ያስተላለፍናቸውን ናቸውን ሁለት የክስ ዶሴዎች መላኪን ላልተወሰነ ጊዜ አዘገያለሁ ሲሉ አስታውቀዋል። የመወሰኛ ምክር ቤቱ ብዙሀን ሪፐብሊካኖች መሪው ሚች መኮነል፣ የዲሞክራቶች መሪው ቸክ ሹመር የአራት ባለስልጣናትን የምስክር የምስክርነት ቃል እንዲሰማ ባቀረቡት ጥያቄ ላይ ቀደም ብለው የያዙትን ጠንካራ ተቃውሞ ረገብ አድርገዋል። በሴኔቱ ክስ ሰሚ ችሎት ላይ ምስክሮች አይጠሩም የሚል ድምዳሜ ላይ አልተደረሰም ማለታቸው ተጠቅሷል። መኮነል ይህ በዚህ እንዳለ የአላስካዋ ሪፐብሊካን ሴኔተር ሊሳ ሙርኮስኪ የብዙሃኑ መሪ መኮነል ስለ ሴኔቱ የክስ ሰሚ ችሎት ሂደት አፈጻጸም የምክር ቤቱ ምክር ቤቱ ሙሉ በሙሉ ከዋይት ሀውስ ጋር በቅንጅት ይንቀሳቀሳል ማለታቸው ረብሾኛል ሲሉ ተናገሩ። ከክሱ ተከላካይ ጋር እጅና ጓንት ከመሆን መቆጠብ ይኖርብናል ባይ ነኝ። መሪው መኮነል ያሉትን አዳምጫለሁ። ያ ሂደቱን ይበልጡን ያወዛገበው ይመስለኛል ያሉት ሴኔተሯ በመወሰኛው ሂደት ምን ድምፅ እንደሚሰጡ ገና እንዳልወሰኑ ነው ያስታወቁት። ኢራን የአገር ውስጥ ተቃውሞ አፈናዋን አጠናክራ ቀጥላለች። በሰሞኑ ጸረ መንግስት ሰልፎች ላይ ለተገደለ አንድ ሰው የቆመ መታሰቢያ በጸጥታ ኃይሎች መፈራረሳቸው፣ ጎዳናዎች በጸጥታ ጥበቃ ኃይሎች መጥለቅለቃቸውና የሞባይል ስልክ የኢንተርኔት አገልግሎትም መቆራረጡ ተነግረዋል። መንግስቱ ይህን እርምጃ የወሰደው ተቃዋሚዎች ለትናንት በጠሩት ህዝባዊ ስብሰባ ላይ ሰው እንዳይገኝ ለማድረግ እንደሆነ ነው የተገለጸው። ስብሰባው የተጠራው በሰሞኑ የተቃውሞ እንቅስቃሴ ላይ ለተገደሉ ፑያ ባክቲያሪ ለተባሉ ታዋቂ ግለሰብ የአርባ ቀን መታሰቢያን ምክንያት በማድረግ እንደነበረ ነው የተመለከተው። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 17 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ፣ እንዲሁም በአሃዱ ራዲዮ 94.3 ስርጭታችንን በቀጥታ ማዳመት ይቻላል። በምሽቱ በርከት ያሉ ዘገባዎችን ይዘንናል ይዘንላችኋል፣ ከሀገር ውስጥና ከተለያዩ አካባቢዎች ከመካከላቸው ህወሀት ብልጽግና ፓርቲን ይቀላቀላል ብለው እንደሚጠብቁ የፓርቲው ቃል አቀባይ ለቪኦኤ መግለጻቸውን የሚመለከት ዝግጅት ይዘናል። በውይይቱ ወቅትም እስቲ ትንሽ ገብተን ከአባሎቻችን ጋር ተመካክረን ወስነን ንምጣ በሚል ጊዜ ወስዶ ነው የሄዱት እንጂ አሁን ከውጭ በሚራገበው ልክ እነሱ ወይ ተቃውሞ ኦፊሻሌ አንፈልግም ወተናል የሚል አቋም ይዞ የወጡበት መድረክ የለም። እንደዛም ያሳውቁበት ሁኔታ ስለሌለ፣ በእኛ ግምት በተሰጣቸው ጊዜ ገደብ ውስጥ ወስኖ ይመጣሉ የሚል እምነት ነው እንደ ብልጽግና ፓርቲ እምነታችን። አቶ አወሉ አብዲ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ናቸው። በተለይ ከቪኦኤ ጋር ያደረጉትን ቃለ ምልልስ ተከታይ ክፍል ይዘናል። በነገራችን ላይ የዚህን የውህደት ሐሳብ የሚቃወመው ህወሓት ለነገ ህዝባዊ ጉባኤ መቀሌ ላይ ጠርቷል። ለሁለት ቀን ይካሄዳል ተብሏል ጉባኤው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባሉ። በአማራ ክልል ሞጣ ከተማ ላይ የደረሰውን የመስጊድ ቃጠሎና በንብረት ላይ የተፈጸመ ጥቃት የሚያወግዝ ሰላማዊ ሰልፍ ዛሬ ደሴ ውስጥ ተካሂዷል። ድርጊቱ የትኛውንም እምነት የማይወክል ነው የሚሉት ሰልፈኞች አጥፊዎች በአስቸኳይ ለፍርድ እንዲቀርቡ ጠይቀዋል። መስፍን አራጌ ከደሴ መዳረሻቸውን ወደ ሆቴል ስቴዲዮም ያደረጉት በርካታ የደሴ ከተማ የእስልምና እምነት ተከታዮች በቅርቡ በምስራቅ ጎጃም በመስጊዶችና በንግድ ተቋማት ላይ የደረሰውን ጥቃት አሳዛኝና ለታሪካችን የማይመጥን ሲሉ አውግዘውታል። የሰላማዊ ሰልፉ ምክትል አስተባባሪ መኪን ፈንታው የአራት መስጊዶች ቃጠሎ ወደ መቶ አስራ አንድ የሚደርሱ ሱቆች መውደምና መዘረፍ ብሎም ትላልቅ ሆቴሎችና የንግድ ተቋማት ሙሉ በሙሉ የተቃጠሉበትና የወደሙበት ድርጊት እጅግ በጣም ከሀገራችን ወግና ባህል ያፈነ አብሮ አብዶ መናባበርን አደጋ ላይ የሚጥልና በጅጉ የሚሸረሽር ተግባር ስለሆነ አጥፊዎችን ቁሙ ለማለት እንደዚሁም ደግሞ በደል የተፈጸመባቸው ወንድሞቻችንን ከጎናችሁንን ለማለት እንደዚሁም የወደመውን ንብረት የተቃጠለውን መስጊድ እንደገና እንዲገነባ ካሳ እንዲከፈላቸው የአማራ ክልል መንግስትን ጥያቄ ለመጠየቅና ለማስገንዘብ ነው ዛሬ ይህንን ሰልፍ ያዘጋጀ። ድርጊቱ አብሮነታችን ላይ የተነጣጠረ ኢትዮጵያ ሴቶቻችንን የሚሸረሽር ነው የሚሉት ምክትል አስተባባሪው ለድርጊቱ መከሰት ምክንያት የሚሉትን ጠቅሰዋል። ሲንከባለል የመጣ የተዛነፈ የታሪክ ትረካው እሱ ላይ ይጀምራል። አንዱ ሃይማኖት መጤ፣ ሌላ ሃይማኖት ነባር ወይም ባለቤት ተደርጎ የሚወሰደ የታሪክ ትርክ መቆም አለበት። ሁለቱንም ሃይማኖቶች የኢትዮጵያ ጨዋ ሕዝቦች ተቀብለው አላምደው መልሰው ለዓለም ሕዝብ አስተምረውበታል። እንደ ሀገርም ስናየው ሙስሊምና ክርስቲያኑ ምንም አይነት የመቃቀር ስሜት እና አድራጎት አልነበረውም። አሁን አሁን ግን ቁርሾ የሚፈነቅሉ ነገሮች እንደ አዲስ እየተቀሰቀሱ የመጡበት ሁኔታ ይስተዋላል። ለዚህም ሁለት መንስኤዎችን ያስቀምጣሉ። አንደኛው የፖለቲካ ፍላጎታቸውን በሃይማኖት አላብሰው ህዝቡ ላይ ለመጫን የሚፈልጉ ሰዎች ሊያነሳሱት እንደሚችሉ ግልጽ ነው። ሁለተኛው ግን ኢስላም ጠል የሆኑ ቅስቀሳዎች እየተላለፉ ሙስሊሙን በጥርጣሬ፣ ሌላው ክርስቲያን ወገኑ ሙስሊሙን በጥርጣሬ እንዲመለከት እየተደረገ መጣልህ፣ ሊወርህ ነው፣ ሊገልህ ነው እየተባለ እየተቀሰቀሰ በዛ መልኩ ሰው ኢስላም ጠልነት እያዳበረ እንዲመጣ ተደርጎ የዛ ውጤት ማሳያ ሞጣ ላይ ያንን ቃጠሎ ፈጽመው። ስለዚህ እንዲህ አይነት ችግሮች በሌሎች አካባቢ ከዚህ በኋላ እንዳይከሰቱ ምን መደረግ አለበት እኛ እንደ ሙስሊም ታሪካችን የሚያስተምረን ኢስላም ሰላም ጎረቤትህ ተርቦ አንተ ጦም ካደርክ አማኝ አይደለህም ነው የሚለው ጉርብትና ደግሞ በእምነት ብቻ ሳይሆን በማንኛውም ከእምነት ውጭ የሆነም ሰው ይህን ነው እስልምና የሚያስተምረው ይቺ ሀገር የሁላችን እምነት የኢትዮጵያኖች በሙሉ የእስላም ክርስቲያን እምነት የሌለውም ሀገር ስለሆነች ይህንን አስበን በዚህ መንፈስ በመከባበርና በመተማመን ላይ የተመሰረተች ኢትዮጵያን ለማምጣት መጀመሪያ እርስ በርሳችን መከባበር አለብን መተማመን አለብን አሁን ያለውን ጡዘት አቁመን ሁላችንም ወደ ጠረጴዛ መተን መወያየት በጋራ ሀገራችንን የምንገነባበትን መንገድ ለማመቻቸት ሁላችንም ለሰላም ለእርቅ እጃችንን መዘርጋት አለብን ብዬ አስባለሁ። ከማል ሁሴን እባላለሁ። እዚህ ደሴ ከተማ ነዋሪ። በዚህ አማራ ክልል ላይ ፖለቲካቸው የከሰረባቸው ብዙ ድርጅቶች አሉ። እምነትን ሽፋን አድርገው በጣም እየተንቀሳቀሱ ነው። እንጭጭ ፖለቲከኞች አሉ። ስለዚህ የእነሱም እጅ በዋናነት አለብ ህብረተሰቡ ላይ ችግር አይታየኝ። አንድ ጋጦ ወጦች የሆኑ ግሩፖች እየጨፈሩ ስላቃጠለው አይደለም። እነዛ ሙሉውን ክርስትና ያለውን እምነት አይወክሉም። ከኋላ ግን እጆች አሉ። ስለዚህ ፌዴራል መንግስት በትኩረት ስላለን፣ ቀጥሎም ስጋት አለን እኛ። ስለዚህ የፌዴራል መንግስት በእርግጥ ስራ እንደበዛበት እናውቃለን። የእሱንም ፕሮግራም ለማበላሸት አንድ የሚኬድ ፕሮግራም ሊሆን ይችላል። አሁን ላይ ግን የደረሰው አደጋ ከባድ ነው። ሁ ማም ባላለሁ የመጣሁት ከደሴ ከተማ ነው። ሰላማዊ ሰልፍ የወጣንበት ምክንያት ሞጣ ከተማ አራት መስጊድ ተቃጥሎብናል እና እኛ በሃይማኖታችን ኮረብታለን። እኛ ሰላም ይስፈን ብለን ነው ከመንግስት የምንጠብቀው። እኛ መስጊዳችን ይከበርልን፣ ሃይማኖታችን ይከበርልን ብለን ነው እዚህ ጋር ያሽው። ላልሰለጠነው የአክራሪ ተግባር የሰለጠነ ምላሽ አለን። አንዳንድ ያሰጠነዋሉ። እነዚያ ያልሰለጠኑት የሰለጠነውን ትውልድ ማሰደብ አይችሉም። ለዚህ ሰላም መስፈን አለበት። መንግስት ትልቁ ኃላፊነት የዜጎቹን ብሎም ደግሞ የዜጎች ተቋሞች የሆኑ የሃይማኖት ተቋሞች የሆኑ ቦታዎችን የማስከበር የዛ ጥበቃ የማድረግ ያንን ተላልፎ የመጣን አካል በህግ አግባብ የመጠየቅ ግዴታ አለበት። አሁን አሁን ግን የሚስተዋለው ነገር ጥቃት ከመፈጸሙ በፊት መንግስት ቀድሞ የመከላከል ስራ መስራት ነበረበት። ለዚህም ደግሞ አበክረን ጥያቄያችን እያቀረብን ነው። መከባበር የሚጠቅመው ለሁላችንም ነው። ማቃጠል፣ ማውደምና መዝረፍ እውቀት አይጠይቅም የሚሉና ሌሎች መፈክሮችን ያነገቡት ሰልፈኞች ባለ ዘጠኝ ነጥብ የአቋም መግለጫው የክልሉ መንግስት በሞጣ ከተማ የደረሰው ጥቃት እና ውድመት ላይ በቀጥታ ሆነ በተዘዋዋሪ ተሳትፎ ያደረጉ ለደረሰው ጥቃት ምቹ ሁኔታ የፈጠሩ የጥፋት ኃይሎችን በሕግ ቁጥጥር ስር እንዲሆኑ በማድረግ መሰል ድርጊቶች ዳግም እንዳይፈጸሙ አድርጎ ሊያስተምር በሚችል መልኩ እጅግ በተፋጠነ ሁኔታ ተገቢውን ቅጣት እንዲያገኙ እንዲያደርግ እንጠይቃለን። በአቋም መግለጫው ላይ እንደሰፈረው በጥቃቱ ጉዳት የደረሰባቸው ወገኖች ካሳ እንዲያገኙ አንዳንድ የሀገር ውስጥ መገናኛ ብዙኃን ከጸብጫሪነትና ከወገንተኝነት እንዲጸዱ ተጠይቋል። ሰላማዊ ሰልፉም በሰላም ቀቀ ሲሆን በሰሜን ወሎ ዞን ወልዲያ ከተማ ላይም ተመሳሳይ ሰልፍ መደረጉን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን ለዘገባው። በአዲስ አበባ በኒ መስጊድና፣ በተለያዩ የኦሮሚያ ክልል ከተሞች ውስጥም የተቃውሞ ድምፆች ተሰምተዋል። ሰልፎቹ የሚመለከታቸው የመንግስት ቢሮዎችም ሆነ የእስልምና ጉዳዮች ጠቅላይ ምክር ቤት እውቅና ያልነበራቸው መሆኑ ቀድሞ የተገለጸ ቢሆንም ዛሬ ተቃውሞ በተደረገባቸው አካባቢዎች የጎላ ችግር ሳይከሰት መጠናቀቃቸውን ቪኦኤ ያነጋገራቸው ሰዎች ገልጸዋል። ሙክታር ጀማል ተጨማሪ አለው። በአማራ ክልል ሞጣ ከተማ ተከስቶ የነበረውን የመስጊዶች ማቃጠል ድርጊትን በመቃወም ዛሬ አዲስ አበባን ጨምሮ በተለያዩ የኦሮሚያ ክልል ከተሞች የተቃውሞ ድምፅ ተሰምቷል። አዲስ አበባ ፒያሳ አካባቢ በሚገኘው በኒ ወይንም ኑር መስጊድ ተብሎ በሚጠራው አካባቢ የፖሊስ ቁጥጥርና ፍተሻ ሲደረግ መመልከት ችያለው። ፍተሻና ቁጥጥር ይደረግ እንጂ ከሰልፈኞቹና ፖሊሶቹ መካከል ምንም አይነት ግጭት አለመፈጸሙንም ታዝቤያለሁ። ያናገርኳቸውም ይህንኑ ለአሜሪካ ድምጽ ድምጽ ገልጸዋል። አብዱና ስ ጀማል እባላለሁ። አዲስ አበባ ከተማ ነዋሪ ነኝ። እኔ የነበርኩበት በሚ መስጊድ ወይም ኑር መስጊድ ነው። ጥያቄው የሚለው መንግስት፣ ለደረሱት መስጊዶች ጥቃት ላደረሱ ሰዎች ላይ እርምጃ እንዲወስድልንና ሌላም እንዲጠብቀን መስጊዶችን በሙሉ እንደ ሌላው እምነት በሙሉ በእኩልነት እንዲጠብቅልን ነው ጥያቄያችን። ሰላማዊ ሰልፉ ሂደትና የጥያቄው ሂደት ምን ይመስል ነበር? አካባቢው ደህንነቱን በተመለከተ ሰላማዊ ሰልፉ ጸጥታ ሁኔታም ጥሩ ነው። ምንም አይነት ግጭት የለውም። በሰላም ነው ህብረተሰቡ እንትኑ አሰሙት የተመለሰው ደስ ይላል። ቁጥጥሩም ጥሩ ነው፣ ፍተሻም ጥሩ ነው። የህብረተሰብ አካላቶችም በሙሉ በስነስርአት የነበረ ሰውን እያከበሩ እየፈተሹ በስነስርአት ያስተናግዱ ነበር የዋሉት። ሌላኛው ትዕይንት ህዝብ የተደረገበት ሻሸመኔ ከተማ ነው። ሻሸመኔ በተለያዩ አካባቢ ከሚገኙ መስጊዶች ከጁም አሰላት በኋላ ሰልፉ ወደ ጎዳና የወጣና ሰልፈኞቹ ተሰባስበው በከተማዋ ስቴዲየም መገናኘታቸውንም በአካባቢው የተሳተፉ ሰዎች ለአሜሪካ ድምፅ ተናግረዋል። ቶ ከገማች ይባላሉ። ሻሸመኔ ከተማ ናዋሪ ነኝ። የሰልፉ ሂደት በአሁኑ ሰዓት ሻሸመኔ ውስጥ ከሚገኙ መስጊዶች ከሁሉ መቅጣጫ ነው። ሻሸመኔ አምስት በር ነው ያላት ከአምስቱ መቅጣጫ ወደ አደባባዩ መጥተው ነበሩ። ከዚያ ከአደባባይ አሁን ወደ ስቴዲየም ነው እየገቡ ያሉ ያሉ መስጊዶች ያው በዋናነት አራት ታላላቅ መስጊዶች ያሉ ከነሱም ሌሎቹም ሌሎቹም ተሰብስቦ አሁን ህዝቡ ወደ ስቴዲየም ነው እየተከደ ያለው ማለት ነው። በዚህ ሰልፍ ላይ የሚነሳው ጥያቄ ምን ነበር? ጥያቄ በዋናነት ያሱ መሆኑን በአማራ ክልል መዝጊድ መስጊድ ላይ የተወሰደውን እርምጃን የመቃወም አዝማሚያ ነው ያለው። ይሄ በመስጊዶች ላይ የተወሰደው እርምጃ ህገ ውጥና አላስፈላጊ እንዳልሆነ የሚያሳዩ ጽሑፎች አሉ። ይሄንኑ እንደዚህ ያለው ድርጊት ጥሩ እንዳልሆነና በእምነት ተቋም ላይ የተነጣጠረው ማንኛንም ድርጊት እናወግዛለን የሚለው ነገር ነው፣ አግባብነት እንደሌለው ነገር ነው የሚያሳየው። እሱ በተጨማሪ እንደዚህ ያለው እርምጃ የሚወስዱ አካሎች ላይ መንግስት ተገቢ እና አስተማሪ የሆነ እርምጃ መውሰድ አለበት የሚለው ጽሑፎች ይታያሉ። የት የመጣ የመንግስት አካል አለ? ያው ፖሊስ የህዝቡን ደህንነት ለመጠበቅ ከህዝቡ ጋር ሆኖ እየሄደ ነው። በሻሸመኔው ሰልፍ ላይ ከሙስሊም እምነት ተከታዮች በተጨማሪ የክርስቲያን የእምነት አባቶችና እና አባገዳዎችም በሰልፉ ላይ ተገኝተው ድርጊቱን መኮነናቸው ተገልጿል። ሌላኛው መሰል ሰልፍ የተደረገበትና ተሞክሮ የተበተነበት የአዳማ ከተማ ነው። ጠዋት ላይ የተጀመረው ሰልፍ በፖሊስ መበተኑንም ነው የአሜሪካ ድምፅ ያነጋገራቸው ሰዎች የሚገልጹት። ሻሚል ከአዳማ እንግዲህ በዛሬው ዕለት አዳማ ላይ ጠዋት ጀምሮ በየመስጊዶቹ በተለይ አስራ አንድ አቡበክር መስጊድ እና ቦሎ ወደ ቦኮ አካባቢ ጠዋት የወጡ ልጆች ነበሩ። ከፖሊሶች ጋር ግጭት ተፈጥሮ ፖሊስ መበተን ችሏል። የተወሰኑ የተያዙም አሉ። እንደዚሁ በዱላ የተመቱ ልጆች ነበሩ። ከዛ በኋላ በዋናነት ኢድ መስጊድ የሚባለው ኢድ የሚሰገድበት ቦታ ላይ ጁማ ከጁማ በፊትም ከጠዋት ጀምሮ ፕሮግራም ነበረ በዚህ ጉዳይ ላይ ከዛ እንግዲህ ሲተላለፈ የነበረውም በመረጋጋት ፍጹም ሰላማዊ በሆነ መልኩ የምንቃወማቸውን እንዲገልጹ ከመጅሊሱ የአዳማ ከተማ መጅሊስን ጨምሮ መልእክት ሲያስተላልፉ ነበረ። በዚህ ሰላቱ ካበቃ በኋላ ግቢ ውስጥ በከፍተኛ ድምፅ ብዙ ቁጥር ያለው ህዝብ ነበረና ተቃውሟቸውን ሲያሰሙ ነበር። በዛው ልክ ደግሞ የፖሊስ ጸጥታ ኃይሉ በከፍተኛ ቁጥር በአካባቢ ታይቶ ነበረ ስጋት ስለነበራቸው ይመስለኛል። በአዳማ ከተማ ተፈጠረ ስለተባለው ከፖሊስ ለማጣራት ያደረግነው ሙከራ አልተሳካልንም። ከጠቀስናቸው ከተሞች በተጨማሪ በጅማ የተለያዩ ከተሞች ሀረርጌና በባሌ ዞን ጊኒር ከተማን ጨምሮ የተለያዩ አካባቢዎች ሰላማዊ ሰልፉ ተከናውኖ በሰላም መጠናቀቁን ያነጋገርናቸው ሰዎች ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ታህሳስ አስራ ሰባት 2012 ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እናልፋለን። ህወሀት ብልጽግና ፓርቲን ለመቀላቀል እንደሚወስን እምነት አለን ሲሉ የፓርቲው ቃል አቀባይ አስታውቀዋል። ህወሀት ሰሞኑን ዕውቅና ያገኘውን ብልጽግና ፓርቲ ያልተቀላቀለ ብቸኛ ገዢ ፓርቲ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለብልጽግና ፓርቲ የምዝገባ የምስክር ወረቀት መስጠቱ ቀደም ሲል ተዘግቧል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲን ያነጋገረው እስክንድር ፍሬው ነው፣ ያዳምጡት። ከአራቱ የኢህአደግ አባል ድርጅቶች ሶስቱና አምስቱም አጋር ድርጅቶች ናቸው ራሳቸውን በማክሰም የብልጽግና ፓርቲን የመሰረቱት የውህደቱ ሂደት ህጋዊ መሆኑን የገለጸው ምርጫ ቦርድም ስምንቱ ፓርቲዎች ተሰርዘው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑን አስታውቋል። ከብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሎ አብዲ ጋር ቆይታ ያደረግኩትም ይህንን የውህደት ሂደት መጠናቀቅ መነሻ በማድረግ ነው። ትናንት በቀረበው የዚህ ቃለመጠይቅ የመጀመሪያ ክፍል ብልጽግና ገዢ ፓርቲ ሆኖ መቀጠሉ ህጋዊ መሆኑን አብራርተዋል። አቶ አወሉ ቀጣይ ሂደቶችንም ጠቁመዋል። እሳቸው እንደ ጠቋርነት ወደ ውህደት የመጡበት በመሆኑ የኢህአዴግ መብቶችና ግዴታዎች ሁሉ ወደ ብልጽግና ፓርቲ ተሸጋግረዋል ብለዋል። የብልጽግና ጉባኤ እስከሚካሄድ ድረስ ግን የኢህአዴግ ምክር ቤት የብልጽግና ፓርቲ ምክር ቤት ሆኖ እንደሚቀጥልም ገልጸዋል። የፓርቲ ኃላፊነት እርከኖችም እንዳሉ እንደሚቀጥሉ ነው ያመለከቱት። የዛሬው ክፍል ሁለት ቃለ ምልልስም ይህንኑ ከሚያብራሩበት ይጀምራል። እስከ ቀጣዩ የድርጅት ጉባኤ ድረስ ይሄ ያለው የኢህአዴግ ምክር ቤት በዚህ መሀል የሚሰሩት ስራዛ ጉባኤ ድረስ ይሰራል። ኃላፊነቶችም አሉበት፣ ግዴታዎችም አሉበት። ሊቀመንበሮችም፣ ሊቀመናብርቶችም፣ ምክትሎችም በነዛ ይቀጥላሉ። ስለዚህ እስከ ቀጣው ጉባኤ ድረስ በፊት የነበረው ስልጣንና ተግባር ኃላፊነት በሙሉ ወደዚህ የተሸጋገሩ ስለሆነ በህጉ መሰረት በፓርቲ የሽግግር ጊዜ ህጉ መሰረት ወደዚህ የተሸጋገሩ ስለሆነ ኃላፊነቶችም ግዴታዎችም፣ ሊቀመናብርቶችም፣ ምክትሎችም፣ የምክር ቤት አባላቶችም በዛው ልክ የሚቀጥሉ ይሆናሉ ማለት ነው። አሁን ዶክተር አብይ አህመድ የኢህአዴግ ሊቀመንበር አይደለም። ብልጽግና ፓርቲ ሊቀመንበር ነው። ምንለው ከዚህ በኋላ እነሱ ማለት ይቻላል። ወደ ሌላ ጥያቄ ልውሰደወት። አቶ አወሉ፣ የህወሓት ጉዳይ ምን ይሆናል? እንግዲህ ያንን ፓርቲ የሚወክሉ ሚኒስትሮችና ሌሎች ባለስልጣናት በሀላፊነታቸው ይቀጥላሉ። የህወሓት ጉዳይ አንደኛ ይህን አጀንዳ አብረንን ከጅምሩ ጀምሮ ከፍተኛ የኛ የህወሓት ባለስልጣን የነበሩ እንደነ ስዩም መስፍን ሁሉ በፊት ከአምስተኛ ድርጅትነት የምንቀጥለው ለምንድን ነው አንድ ወጥ አገራዊ ፓርቲ ፈጥረን ወደዚያ የማንሸጋግረው የሚሉ ጥያቄዎች ነበሩ። ጥያቄዎቹ በአምስተኛ በስድስት አስራ ሰባት አመት አስራ ክሉዲንግ የትግራይ ብሔራዊ ክልላዊ መንግስት በድርጅቶች ዘርፍ ወርዶ ጥናቱ እዛም ሳምፕል ኤራ ተወስዶ ነው። አጀንዳም በጋራ ነው የጸደቀው። ውሳኔዎችን በጋራ ነው ስንወስን ይመጣ ነው። አሁን ምንድ ነው፣ በውይይቱ ወቅትም እስቲ ትንሽ ገብተን ከአባሎቻችን ጋር ተመካክረን ወስነን እንምጣ በሚል ጊዜ ወስዶ ነው የሄዱት እንጂ አሁን ከውጭ በምራገበው ልክ እነሱ ወይ ተቃውሞ ኦፊሻሌ፣ አንፈልግም ወጥተናል የሚል አቋም ይዞ የወጡበት መድረክም የለም። እንደዛም ያሳውቁበት ሁኔታ ስለሌለ፣ በእኛ ግምት በተሰጣቸው ጊዜ ገደብ ውስጥ ወስነው ይመጣሉ የሚል እምነት ነው እንደ ብልጽግና ፓርቲ እምነታችን። ባይወስንኑ ግን እንግዲህ በአደባባይ እያንጸባረቁ ያሉት አቋም ውህደቱን እንደሚቃወሙ ነው። ቢያንስ በአደባባይ የተገለጸ አቋማቸው እና ያ ከሆነ ሶስቱ የቀድሞ የኢህአዴግ አባል ድርጅቶች ብቻና ሌሎች አጋር ፓርቲዎች አምስቱ ተቀላቅለው ነው ብልጽግና ፓርቲ የተመሰረተው። በዚህ ሁኔታ ውስጥ እስከሚቀጥለው ምርጫ ህዋትን ወክለው ወይም የህዋት አባላት የሆኑ ሚኒስትሮች፣ ሌሎችም የስልጣን ድርከኖች ላይ የሚገኙ የመንግስት ባለስልጣናት ይቀጥላሉ በያዙት ኃላፊነት። በእርግጠኝነት በእኔም እምነት፣ በፓርቲ እምነት ወስኖ ወደዚህ ይመጣሉ የሚል ሙሉ እምነት ነው ያለን ባይወስኑስ የሚለው ነገር መወሰናቸውን ኦፊሻሊ በሚያሳውቁበት ሰዓት እንደ ፓርቲም እንደ መንግስትም የሚወሰን ነገር ይሆናል። አሁን በዛ ደረጃ ተነጋግሮን የተቀመጠው አቅጣጫ የለም። ባል ያለው እምነት ግን ይመጣሉ፣ ወስኖ ይመጣሉ የሚል ሙሉ እምነት ነው በእኛ በኩል ያለው። በማህበራዊ ሚዲያ እየተሰራጨ ያለ አንድ መረጃ አለ። ለምሳሌ ኢህአዴግ፣ ህወሓት ብልጽግና ፓርቲን ስላልተቀላቀለ በግለሰብ ደረጃ በተለይ አዲስ አበባ ያሉ የህወሓት አባል የሆኑ ግለሰቦች ብልጽግናን ፓርቲ መቀላቀል እንደሚችሉ ገልጿል። ያም ሊደረግ ይችላል የሚሉ ይሄ እውነት ነው? መጀመሪያ እውነትነቱ ነው ያረጋግጡልኝ። ግን እንደዛ ሳይሆን መጀመሪያ ይሄ ውሳኔ መወሰን ያለበት ራሱ ወስኖ ወደ ብልጽግና ፓርቲ ለመቀላቀል መወሰን ያለበት ራሱ ብሔራዊ ድርጅቶቹ ናቸው። ብሔራዊ ድርጅቶቹ በራሳቸው ጉባኤ፣ በራሳቸው ምክር ቤት፣ በራሳቸው ስራ አስፈጻሚ ደረጃም ጭምር የመወሰን መብቱ አላቸው። ይሄ መብታቸው ነው። ይሄ ፓርቲ ሳይወስን የፓርቲውን አባላቶች ደግሞ ጠርቶ ማሰልጠን ወይ ሌላ ሌላ አቅጣጫ መስጠት አይቻልም። መጀመሪያ ፓርቲው ነው መወሰን ያለበት እስከዛ ድረስ ግን ፓርቲ እስከሚወስን ድረስ ፓርቲ አባሎችም ሌሎችም ለጊዜው ቀጣው የፓርቲ የብልጽግና ፓርቲ አጠቃላይ የውህደት ሁኔታ ፕሮግራሙና ህገ ደንቡ ላይ አላወያየ ናቸውም። መጀመሪያ የዋና የኢሂት ፓርቲ የቲፒኤልኤፍ የቲህነግ ፓርቲ ውሳኔ ስለመፈልግ የነሱን ውሳኔ ነው እየጠየቅን ያለነው። ከዚህ በኋላ ምን ይሆናል ቀጣው ከነሱ ውሳኔ በኋላ የሚሆን ነገር በወቅቱ መልሴን የምንገልጽ ይሆናል እንጂ በግለሰብ ደረጃ ያደረጋቸው ጥሪ የለም። የለም፣ አላደረግም። ሌላ ጥያቄ ላንሳ። አቶ አወሉ፣ እንግዲህ አሁን ባለው ሁኔታ ከትግራይ በስተቀር የተቀሩትን ስምንት ክልሎች የሚወክሉ ፓርቲዎች ተዋህደው የብልጽግና ፓርቲ አባላት ሆነዋል። ያው ብልጽግና ፓርቲ የሚያስተዳድረው ስምንቱን ክልሎች ብቻ ነው ማለት ነው? አሁን ባለው ተጨባጭ ሁኔታ አይደለም። አሁን እንደ ክልል እንደ ፓርቲና እንደ ክልል ስናይ ቤዚካሊ እስካሁን ድረስ ይሄ ክልሎችን ሌላ እናስተዳድራለን አናስተዳድርም የሚል ሰጣገባ ውስጥ የገባንበት ሁኔታ የለም። ምክንያቱም አንደኛ ድርጅቶች ለመዋሃድም ምክር ቤት ውስጥ ፊፍቲ ፕላስ ዋን ድምፅ ነው የሚያስፈልገው። ቤዚካሊ ሀምሳ ሲደመር አንድ ድምፅ ነው። በህጉ መሰረት ነው ውሳኔ የተላለፈው ለህጉም ተገዢ መሆን ግዴታ ያለባቸው ይህኛው ፓርቲ ማለት ነው። ስለዚህ ምንድነው እስካሁን ድረስ እነሱ የመጨረሻ አቋም ስላልወሰዱ የትኛውን እናስተዳድራለን የትኛውን አናስተዳድርም የሚባል ነገር የለም። ሁሉም የኢትዮጵያ አካል ነው። ሁሉም በጋራ ነው የሚተዳደርበት። ፓርቲ የራሱ አቋም የተለየ አቋም መጨረሻ ላይም ሊይዝ ይችላል። እነሱ ያንን ምናልባት ዘወረስታፕን ዘአዘር ሳይድ ሌላ አቋም ሲይዙ ደግሞ ምን ሊሆን ይችላል? ያ በወቅቱ የሚሆን ነገሩ ነው። እስካሁን ድረስ ይህን ክልል እናስተዳድራለን፣ አናስተዳድርም የሚባል ነገር የለም። ይሄ ኢትዮጵያ ነው፣ ሀገር ነው። ዘጠኝ ክልሎች አሉ፣ ሁለት ከተማ አስተዳደር አለ። ይሄ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ነው። ስለዚህ ይሄ ደግሞ በትክክል ክልሎች ራሳቸውን የማስተዳደር መብቱ አላቸው። ይሄ ደግሞ ብልጽግና ፓርቲም በጽኑ ያምናል። በህብረ ብሔራዊ ፌዴራሊዝም ላይ ጽኑ አቋም አለው። ይህንን የበለጠ እውነተኛ ፌዴራሊዝም ለማስቀጠል ክልሎች ራሳቸውን ችሎ እንዲያስተዳድሩ ለማድረግ ከወትሮ በተቻለ በትክክለኛ በእውነት ለመስራት አቅዶም አልሞም እየሰራ ስለሆነ የክልሎች አስተዳደር ጉዳይ በአሁኑ ሰዓት ጥያቄ ውስጥ የሚገባ ጉዳይ አይደለም። አቶ አወሉ ወስነው እስኪመጡ ሚል አባባል ተጠቅመዋል። ቀደም ያሉት መላሾቹ የህወሓትን ጠቅላላ ጉባኤ ነው የምጠብቁት ማለት ነው። የህወሓት ጠቅላላ ጉባኤ እስኪያካሄድ ነው ወስነው ሲሉ እንጂ የስራ አስፈጻሚ ኮሚቴ አባሎቻቸው አቋማቸውን በየቃለመጠይቁም በስብሰባዎችም ይፋ ሲያደርጉ ሰምተናል። እሱ የግለሰብ ጉዳይ ነው። ግለሰቦች እንደፈለጉ ሊያወሩ ይችላሉ። አሁን እኔ እዚህ ጋር እያለው እንደ ግለሰብ አይደለም እያወራው ያለሁት፣ እንደ ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ ሆኜ ነው እያወራው ያለሁት። ነገር ግን ግለሰቦች ወጥቶ በምን ደረጃ ሊያወሩ እንደሚችሉ እኔ እሱ ባይገባኝም ነገር ግን እኛ እንደ ፓርቲ ኦፊሻሊ ፓርቲ ራሱን መክሰም ያለበት በራሱ በነበረው ጉባኤ ስለሆነ በዛ ጉባኤ የመጨረሻ ውሳኔ ነው ውሳኔ የምንለው እንጂ ማንም ግለሰብ ወጥቶ ስላወራ እንደ ስላለ አይደለም። እሱ መደናገግር ሊሆን ይችላል፣ የግሉን አቋም ሊሆን ይችላል። እኛ የፓርቲ ውሳኔ ውሳኔ የምንለው ግለሰቦች በግለሰቦች ደረጃ የሚያወሩትን ሳይሆን በጉባኤያቸውን አካሂዶ የጉባኤያቸውን ውሳኔ ነው ውሳኔ የምንለው። ስለዚህ ያ ነው የሚጠበቀው እንጂ ምናልባት ግለሰቦች ሊያወሩ ይችላሉ። እሱ ብዙ መጀንዳ አይደለም። ህወሓት የጠራው በወቅታዊ ጉዳዮች ላይ ያተኮረ ህዝባዊ ኮንፈረንስ ከነገ ጀምሮ በመቀሌ እንደሚካሄድ ይጠበቃል። ዋነኛ አጀንዳው ይኸው የውህደት ጉዳይ ስለመሆኑ ግን ለጊዜው ማረጋገጥ አልተቻለም። የህዋት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት መግለጫ በውህደት ጉዳይ ከህዝብ ጋር ምክክር እንደሚደረግ ጠቁመው ነበር። ዶክተር ደብረጽዮን በዚያ መግለጫ በውህደቱ ላይ የመጨረሻ ውሳኔ ለማሳለፍ ከህዝብ ጋር እንደሚመካከሩ ነበር ያስታወቁት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። አመሰግናለሁኝ እስክንድር ከትግራይ ክልል ህዝብና መንግሥት ግንኙነት ቢሮ የፌስቡክ ገጽ የተገኘ መረጃ ለሁለት ቀናት የሚካሄድ ሕዝባዊ ጉባኤ መቀሌ ላይ ለነገ መጠራቱን ይናገራል በጉባኤው ላይ ከመላ ትግራይና ከሌሎችም የኢትዮጵያ አካባቢዎች የሚወከሉ በጠቅላላው አንድ ሺህ አምስት መቶ ተሳታፊዎች እንደሚገኙ ተገልጿል። የኢሮብና የኩናማ ብሔረሰቡ ተወካዮችም ይገኛሉ ተብሏል። የጉባኤው መሪ ሐሳብ መስመራችንን አጽንተን ለመከላከል የሚል መሆኑም ታውቋል። ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት ከምሽቱ ሶስት ሰዓት ከ32 ደቂቃ ነው። አሁን በ19 በ25 እና በ31 ሜትር ባንድ ላይ ታገኙናላችሁ። እንዲሁም በፌስቡክ ላይቭ አለን። በሳተላይትም ቪኦኤ 24 አራት ላይ ታገኙናላችሁ። ናይል ሳት ላይ በአሃዱ ራዲዮ 94 ነጥብ 3 ላይም እንገኛለን። ወደ ተከታዩ ዘገባ እንሸጋገር። በደቡብ ክልል ጎፋ ዞን አራት ሰዎች የሞቱበት ወረርሽኝ ኮሌራ መሆኑን የክልሉ የጤና ቢሮ አረጋግጧል። ከዞኑ የተላከለት ምርመራ ናሙና ምርመራ ውጤት መሆኑንም አስታውቀዋል። አዲስ የሞት መጠን ባይመዘገብም ለወረርሽኙ የተጋለጡ ሰዎች ቁጥር አንድ መቶ ሃምሳ ሦስት መድረሱንና ከመንግሥት መስሪያ ቤቶች ጋር በቅንጅት ወደ ሌላ ቦታ ወረርሽኙ እንዳይዛመት እየተከላከሉ መሆኑንም አስታውቋል። የዞኑ የጤና መምሪያ መድኃኒትና የተለያዩ ቁሳቁሶችን በማቅረብ ክልሉ ድጋፍ እያደረገ መሆኑን ገልጧል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ አለው። ከቀናት በፊት ምልክቱ የኮሌራ ነው የተባለው ወረርሽኝ በጎፋ ዞን አራት ሰዎችን መግደሉና 121 ሰዎችንም መበከሉን መዘገባችን ይታወቃል። ዛሬ የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንግተኛ አደጋዎች ቅኝትና ምላሽ ዋና ስራቤት ባለቤት አቶ እንዳሻው ሽብሩ በጎፋ ዞን ዛላና ኡባ ደብረ ፀሐይ ወረዳዎች ተከስቶ ለአራት ሰዎች ድንግተኛ ሞት ምክንያት የሆነው የኮሌራ ወረርሽኝ መሆኑን ቢሮው ከዞኑ የተላከለትን ናሙና መርምሮ ማረጋገጡን በስልክ ለቪዮኤ ተናግሯል። አዲስ ሞት ባይመዘገብም በወረርሽኙ የተበከሉ ሰዎች ቁጥር መ

ማለት ይቻላል ከአሁን በኋላ ማለት ነው። የተመዘገበ ሞት ባይኖርም ኬዞቹ መቶ አምሳ ሶስት ደርሰዋል። አሁን ምንም አይነት ከዚህ በኋላ ምንም ሞት እንዳይከሰት ና በየቀኑ የሚመጣውን የህሙማን ቁጥር መቀነስ ነው። ስለዚህ አሁን ትምህርት መስጠት ያለብን ቤት ለቤት ነው እንጂ ሕክምና መስጫ ጣቢያ ቁጭ ብለን የሚመጣውን በሽተኛ አደለም ለማከም ወይ ግዛ ለማድረግ ለቤት የውሃ ኬሚካሎች ደርሰዋል። አሁን ቦቴዎች እየሄዱ ነው። እነዚህ እነዚህ ነገሮች ማለት ኬዞን ይገሱታል ብዬ አስባለሁ። አቶ እንዳሻው ቢሮው ከሚመለከታቸው የክልልና የዞን የመንግስት መስሪያ ቤቶች ከዓለም ጤና ድርጅት ና ከሌሎች አጋር ድርጅቶች ድርጅቶች ጋር በመሆን የመከላከል ስራ እየሰራ መሆኑን ገልጧል። ወረርሽኙን በተመለከተ መረጃው ለትምህርት ቤቶችና ሃይማኖት ተቋማት መተላለፉም ተናግሯል። ሁለተኛ ደግሞ የስልጠና ዛሬ ጀምሯል። የግንዛቤ ማነው የባለሙያዎች ስልጠና አለ እንዴት ትሪት ማድረግ እንዳለብን ከሰላሳ አምስት ሰው ዛሬ ስልጠና ጀምሯል። ስለዚህ ከክልል ጤና ቢሮ ብቻ ሳይሆን የክልሉ ውሀ ቢሮ፣ እንደገና ደግሞ የክልሉ ሸና ተፈጥሮ ሀብት በጋራ በጣም በተቀናጀ ሁኔታ እየተመራ ነው ያለው። አጋሮችም ዛሬ ጀምሮ እዛ እየገቡ ነው ያሉት ማለት ነው። እነማን ናቸው እስካሁን የገቡት አጋሮች ስማቸውን ጠቅሰው ቢነግሩ? ነው የዚህ ትራንስፎርም ፔች የሚባላል ዩኤስአይዲ እንግዲህ፣ አያረሲም በመግባት ሂደት ላይ ነው። እዛ ባይደርስም እስካሁን እየሄደ ነው ያለው ነው እና በተለይ ንስል የዓለም የጤና ድርጅት ገብዞችም እያገዘ ነው ያለው። እነዚህ ናቸው እንግዲህ የገቡት። በተለይ ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትልቅ ተሳትፎ እያደረገ ነው። አሁን ይህ በቴክኒካል ድጋፍም ሆነ በዚህ በገንዘብም ሰፖርት እያደረገ ነው ያለው። ሌላ ጋር እንዳይዛመት ምንድን ነው የተደረገ ያለው ጥንቃቄ? አቶ እንዳሻው ትልቁ ነገር አሁን አብዛኛውን ስራ እየሰራ ነው ያለ ነው መከላከሉ ላይ ነው። ለምሳሌ ወሳኝ በሆኑ ወቅት ስለመታጠብ ትምህርት ቤት ውስጥ እየሄደ ያለው ሚስል ማለት ነው። ስለዚህ ለምሳሌ ከሽንት ቤት መልስ፣ ከመመገብ በፊት ህሳን ልጅ ከረዳም በኋላ ያለውን ነገር የበሽታ ዋና ዋና ምልክቶቹ ምንድን ናቸው፣ መከላከያው ምንድን ነው፣ በሽታው ስኬት የት ይሄዳል እንግዲህ ጤና ስለዚህ የሕክምና መስጫ ጣቢያዎች ሀያ አራት ሰዓት ክፍት እንደሆኑ ሕክምና ነጻ እንደሆነ ሁሉ መረጃ እየሰጠ ናቸው ነው። እና ይህንን እየሰጠን ያለ ነው ለሁለቱ ወረዳ ብቻ አይደለም። በሁሉም ጎፋ ወረዳዎች፣ ጋሞ ወረዳ አጎራባች እና እንደውም ደግሞ በደቡብ ኦሞ ላይ ማሌ በሚባል ወረዳ ላይ ማለት ትልቁ ነገር በጣም ውጤታማ እየሆኑ ያለ ነው። ምንድ ነው መከላከሉ ላይ የመድኃኒት እጥረት እንደሌለና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተጨማሪ ቁሳቁሶችን መላኩንም ጠቅሰዋል። የጎፋ ዞን ጤና መምሪያ ኃላፊ አቶ አለማየሁ በቀለ እንዳሉት እስከ ትላንት ማታ ድረስ አንድ መቶ ስልሳ ሁለት ሰዎች በወርሽኙ ተበክሏል። ከዛ ውስጥ ያው አሁን ወደ አርባ አንድ አካባቢ ውባ ደብረ ፀሐይ ላይ ማዕከል ውስጥ ናቸው ያሉት እዛ ህክምናውን እያገኘ ነው ያሉ በዛራው በኩል ስድስት የሚያክሉ ኝ ጦር ነው የተገኙት አሁንም ህክምናውን እየወሰዱ ነው ያሉት። ሌሎቹ በሽታውን ኮንትሮል ካረከው ቶሎ የሚድን ስለሆነ ወደ መቶ ሀያ የሚጠጉ ወደ ቤታቸው ተመልሰዋል። ህክምናውን አግኝተወድ ነው ማለት ነው። በቢሮ በኩል ያው የተለያዩ ቁሳቁሶች ገብተዋል ወረሽኙን ለመከላከል እንዲቻል ኮማንድ ፖስት ያሉት ግብረ ኃይል መቋቋሙንም አቶ አለማየሁ ተናግሯል። በአንድ አካል ብቻ መፍትሄ የማያ በመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉና ህብረተሰቡም ያልታከመ ውሃ ከመጠጣት እንዲቆጠብና ከሽንት ቤት መልስ እጃቸውን በሳሙና እንዲታጠቡ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዌብሳይታችን ላይ ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። እንደዚሁም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን። ተነጋገሩ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም ዘጠና አራት ነጥብ ሦስት በድጋሚ ዝግጅቶቻችንን እንደዚሁ በቀላሉ ማዳመጥ ትችላላችሁ በቀጥታ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከጉግል ፕሌይ ብትጭኑ እንዲሁ በቀላሉ ማግኘት ይቻላል። ዝግጅቶቻችንን በጠራ ሁኔታ ከዚህ መደበኛ ስርጭታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ጆ ጌል ቴክኒሻኑ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅታ የስቱዲዮ ውስጥ አብራኛለች። የሰዓቱን ዋና ዋና ዜናውን ታሰማናለች። የኢትዮጵያ የኤሌክትሪክ ኃይል ኮርፖሬሽን ዋና ስራ አስፈጻሚ የነበሩት ኢንጂነር አዜብ አስናቀ ክስ ተመስርቶባቸዋል በዚህ የክስ መዝገብ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ምክትል ዋና ዲሬክተር የነበሩት ኮሎኔል ሙሉ ወልደ ገብርኤልን ጨምሮ ሀምሳ ሰዎች እንደሚገኙበት የፋና ዘገባ ይጠቅሳል። ክሱ የተመሰረተው ከታላቁ የህዳሴ ግድብ ግንባታ ጋር ተያይዞ በተካሄደ የደን ምንጣሮ ስራ ጋር ተያይዞ እንደሆነ ነው የጠቆመው። ኢንጂነር አዜብ በነሐሴ ወር 2010 ዓ ም ከኃላፊነት መነሳታቸው የሚታወስ ነው። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጉብኝታቸውን አጠናቀው ተመልሰዋል። ለሁለት ቀን የስራ ጉብኝት ላደረጉት ለፕሬዚደንት ኢሳያስ የጋራ ታሪካዊ ምዕራፍን እናክብር በሚል መሪ ቃል የእራት ግብዣ ተካሂዶላቸዋል። የእራት ግብዣው ኢትዮጵያና ኤርትራ ለሁለት አስርት ዓመታት የነበረባቸው ልዩነት በመፍታት ግንኙነቶቻቸውን ማደሳቸውን ተከትሎ እንዲሁም ጠቅላይ ሚኒስትር አብይ የኖቤል የሰላም ሽልማት ካገኙ ወዲህ መካሄዱ ልዩ ያደርገዋል ተብሏል። በራት ግብዣው ላይ የሁለቱን ሀገሮች የእርስ በእርስ ግንኙነት የሚያጠናክሩ የኪነ ጥበብ ስራዎች ቀርበዋል። ፕሬዚደንቱ በኢትዮጵያ ቆይታቸው በተለያዩ አካባቢዎች እየተከናወኑ የሚገኙ የልማት ስራዎችን ጎብኝተዋል። አመሰግናለሁ ቆንጂት ለአርዕስተ ዜናው። በማጠቃለያው ደግሞ ጊዜ ከተረፈ እንደዚሁ ለተጨማሪ የመጨረሻ ዜና ትመለሳለች ቆንጂት። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አስተያየቶቻችሁን ማንሸራሸር ብትፈልጉ በስልክ ቁጥራችን 2022059942 የውስጥ መስመር 14 መደወል ትችላላችሁ። ተዘዋዋሪ ነው፣ በነጻ የምትደውሉበት የስልክ መስመር ነው። በፌስቡክም፣ ይቅርታ በኢሜይልም ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ዶት ኮም ብላችሁ እንዲሁ አስተያየቶቻችሁን፣ መልእክቶቻችሁን መላክ ትችላላችሁ። በፌስቡክና በትዊተርም ማንሸራሸር ትችላላችሁ ሃሳቦቻችሁን። ወደ ተከታዩ ቅንብራችን እናልፋለን ኢትዮጵያን እያመሷት ያሉት ልዩነትና ስሜት የሚኮረኩሩ ያለፉ በደሎችን የሚሰብኩ ፖለቲከኞችና የፖለቲካ ምሁራን፣ ሥነ ምግባር የጎደላቸው የብዙሃን መገናኛዎች ናቸው ሲሉ አስተያየቶቻቸውን ለቪኦኤ የሰጡ ምሁራን ተናግረዋል። ፖለቲከኞቹ የሚጠቀሙባቸውን እንደ ሥራ አጥነት፣ አድሏዊነትና የፍትሕ መጓደልን ያሉ ችግሮችን መንግሥት ማስወገድ እንደሚገባው ምሁራኑ መክረዋል። በተጨማሪም የኢትዮጵያውያንን በአብሮነት በአንድነት ያዘለቁ ማኅበራዊና ባህላዊ እሴቶችን ማጠናከር እንደሚያስፈልግ ማሳስበዋል ምሁራኑ። ዮናታን ዘብዲዎስ ዝርዝሩን ይዟል። ከቅርብ ዓመታት ወዲህ በተለያዩ የሀገሪቱ ክፍል የሚነሱ የተለያዩ መሠረት ያላቸው ግጭቶችና ጥቃቶች ሲቪሎችን ለሕልፈት አያሌ ንብረቶችን ደግሞ ለውድመት ዳርጓል። አንዱ ጋር ስበርድ ሌላ ጋር የሚፈነዳው ይህው ድንገተኛ ና አስተያየት ሰጪዎች እንደሚሉት እንደሚሉት የታቀዱት ጥቃቶች ከጀርባቸው ሰላም የማይሹ በጸብና በግርግር የሚያተርፉ አካላት ተሰልፈዋል። በዚህም የአገሪቱ ሰላም ነጋጠባ ይታመስ ቀጥሏል። አስተያየታቸውን ለቪዮ የሰጡ ምሁራን ኢትዮጵያን ያመሷቱ ያሉት ልዩነትና ስሜት የሚኮረኩሩ ያለፉ በድሎችን የሚሰብኩ የፖለቲካ ምሁራንና ስነ ምግባር የጎደላቸው የብዙሀን መገናኛዎች መሆናቸው ይናገራሉ። ከዚህ ውስጥ ከሙያቸው አንጻር የኢትዮጵያን ጉዳይ በቅርበት የሚመረምሩና ተያያዥ ጥናቶችን ያደረጉ የቅርስ ጥናት ምሁር ዶክተር ገረመ ሁሉቃ አንዱ ናቸው። ኢትዮጵያን በጣም እያመሳት ያለው የኢትዮጵያ የፖለቲካ ኤሊትስቶች ና ኢንተሌክቹዋሎች ናቸው። ሚዲያውንም ጭምር ማለት ነው። ህዝቡ በጣም የተረጋጋ ና በራሱ እሴት በራሱ ባህል አብሮ ሲኖረ የነበረ አብሮ እየኖረ ያለ ህዝብ ነው። ኢትዮጵያ የብዙ ብሄር ብሔረሰቦች ና ህዝቦች አገር ነች። ሁላቸውም እኩል አስፈላጊ ናቸው ለዚች ሀገር። ሁላቸውም እኩል ተጠያቂ ናቸው። ሁላቸውም እኩል ተጠቃሚ መሆ ማሟል መቻል አለባቸው። በዚህ ሀሳብ እንደሚስማሙ የሚናገሩት የፖለቲካ ሳይንስና አለም አቀፍ ግንኙነት ምሁሩ አቶ ዳያ ሞዳለም፣ እነዚህ ግለሰቦች ማህበራዊ መሰረት ስለሌላቸው ይህንን መንገድ ይከተላሉ ብሏል። ፖለቲከኞቹ አቴንሽን ማግኛው ስሜት ቀስቃሽ ነገሮች ውስጥ ይገባሉ። ስሜት ቀስቃሽ ነገሮች አቴንሽን የምትስብበት ነው። ግልጽ የሆነ የማህበረሰባዊ መሰረት ሳይኖር ሲቀር ዝም ብለህ የሆነ ስሜታዊ ነገር በሚዲያ ካወራ በቃ ትወደሳለህ። አሁን ደግሞ ሶሻል ሚዲያ ያን ያስተጋባል። የት ቦታ መሰረት እንዳለ አይታወቅም። አሁን የኛ አገር ፖለቲከኛ ስለ ፓርቲ የተደራጀ ምናምን የምትላቸው ያላችሁ ማህበራዊ መሰረት የላቸውም ይህን አርጉ ሲባሉ የሚያረግ አታርጉ ሲባሉ የሚተው የህብረተሰብ መሰረት የላቸው። ያ ምንድ ነው የፈጠረው? ሌላው ከጎን ደግሞ ያለው ህብረተሰባችን በመንግስት ላይ ጥገኛ ሆኖ ይኖረን በጭቆና ነው ሁሉ ነገር አታድርግ በማለት ነው የተገዛው። አስከፊ የሆነውም ፖለቲካችን በልምድ የሚመራ መሆኑ ነው ብሏል። አቶ ዳያሞ አማተር ፖለቲከኝነቱን ትተ አንዳንድ ፖለቲካ የሚያዋጣውን ብቻ ሳይሆን ሞራሌ ትክክል ነው ወይ የሚል ነገር ይፈልጋል። የብሔር ፖለቲካው አሁን ዛሬ በሚገለጽበት መልኩ እውነት የብሔር በደል ደርሷል ወይ የሚል ጥያቄ ያስነሳል። እንግዲህ ያው ሰው በቋንቋው ነው የሚማረው፣ በቋንቋ የሚያስተምርበት ነው። እንደውም በብሔር ፖለቲካ ምክንያት የግለሰብ ዜጎች መብት ነው እየተጨቆነ ያለው እንጂ ብሔር እየተጨቆነ አይደለም። ስለዚህ አሁን የብሄር ፖለቲካው ወደየት ነው የሄደው? ከኮራፕሽን ጋር ተያይዞ ነው። በብሄር ስም በቀላሉ ስልጣን ትይዛለ። ስልጣን ደግሞ ለሀብት መሰረት ነው። ኢትዮጵያ ውስጥ በተለይ መሬት በመንግስት እጅ ባለበት ሀገር ሁሉ ነገር ሽፋን ነው፣ ኮራፕሽን ነው። ስለዚህ ለመተው ምንድን ነው የሚያስፈልገው? መጀመሪያ የመንግስትና የፓርቲ ግንኙነት መቆም አለበት። ፖለቲከኞች አላማቸውን ለማሳካት የሚጠቀሙበት እንደ ስርአትነት አዱላውነትና ጋር ያሉት ችግሮችን ማስወገድ እንደሚገባና የስነ ምግባር ችግር ያለባቸውን ብዙሀን መገናኛ ላይ አስተማሪ እርምጃ መውሰድ እንደሚያስፈልግም ተናግሯል። የኛ ሀገር ሚዲያ አንተ ሚዲያ ሰው ነህ፣ እንደ ስድብ ባይቆጠርብኝ ጆርናሊዝም በጣም ትንሽ ነው ያለው። አክቲቪዝምና ጆርናሊዝም ይቀላቀላል። የኛ ሚዲያ እኮ ማለት የሰዎች ስም ካል መጥራቱ ደስ አይልም እንጂ አክቲቪስትም የሚዲያ ባለቤትም ጋዜጠኛ መሆኑ ይሄ ከጆርናሊዝም ኤቲክስ ጋር አይሄድም። እንደውም ለሚዲያ ህግ አሁን ችግር እየፈጠሩ ያሉት እነኚህ ናቸው። በጣም ቀውጢ ነው የሚፈጥሩት። ደግሞ ሀላፊነት የሚሰማቸውም ሰዎች አይ ገንዘብ አላቸው፣ ሀብት አላቸው። እነሱ ዲቪዥንን ማጉላት ነው ስራቸው። ገበያቸው ይሄ ነው። በአንድ በኩል ፖለቲከኛም ናቸው። እነሱ ከገበያ የሚወጡበት መንገድ ያስፈልጋል። ድሮ ቢሆን እኮ አሁን እነሱ የአማጺ ሚዲያ ነው የሚሆኑት። ይሄ አንደኛው። ሁለተኛ የፐብሊክ ሰርቪስ ሚዲያ ውስጥ የሚሰራም የጆርናሊዝም ችግር አለ፣ ኤቲክስ ችግር አለ፣ የእውቀትም ችግር አለ። ክልል ለምሳሌ የክልል ሚዲያ ክልል አግዞ ነው። አገርም ቢሆን እኮ ሚዲያ የሚዘግብበት ህግ አለው። እዚህ ግን ለየክልልህ እያገዝክ ከመንግስት ነጻ ይሁን ብለን ስንታገለት የነበረው አሁን የክልል መንግስት ሆናል እና የፓብሊክ ሰርቪስ ሚዲያም ትክክል አይደለም እሱም ላይ ፖሊሲ ያስፈልጋል። ህግ መተግበር ያለበት ሚዲያው በጣም እየቀሰቀሰ ነው። አቅዶ ነው አላቀደም ሌላ ጉዳይ ነው። ግን ወግነህ እስካወራህ ድረስ እየቀሰቀስክ ነው። የአክቲቪስቶቹን በተለይ እነሱ መታገድም ያለባቸው ይመስለኛል። ዶክተር ገድሞ በበኩላቸው ሁሉም ብሔር ብሔረሰቦችና ህዝቦች በህግ ፊት እኩል ያልታዩ እንደሆነና አላስፈላጊ ውድድር ውስጥ ከተገባ የተለያዩ ማንነትን እስከ ማሳጣት የሚደርሱ አደገኛ ሁኔታዎች ሊፈጠሩ እንደሚችሉም ተናግሯል። በተጨማሪም ደግሞ ሁላችን ኢትዮጵያውያን የራሳችን ትል ሊኖር ይችላል ግን የመተባበርና እርስ ተያይዞ የማደግን ካሄድ ነው መከተል ያለብን እንጂ አጉል በውድድር ውስጥ ከተገባ በቋንቋ በውድድር ውስጥ ከተገባ በእሴት በውድድር ውስጥ ከተገባ በአመለካከት በውድድር ከተገባ መጠፋፋት እና አገርን መበተን ስለሚመጣ በጣም ጥንቃቄ ይፈልጋል። የኢትዮጵያ ወቅታዊ ሁኔታ ጥንቃቄ የሚሻ ነው የሚሉት ዶክተር ገረመው ከምንም በላይ እኔ ወይም የእኔ ወገን አሸናፊ ነው ከሚል ስነ ልቦና በመውጣት በልዩነቶቻችን ዙሪያ መመካከርና መወያየት ይበጃል ነው የሚሉት። ከዚህ ጋር በተያያዘ እንደ ቤተሰብና ሀይማኖት ያሉ ማህበራዊ ተቋማት መዳከምና ከግል ይልቅ በቡድን ማሰብ ችግር የፈጠ መሆኑን የሚናገሩት የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ እነዚህ ተቋማት ከኃላፊነታቸው አንጻር መታደስ አለባቸው ን የሚሉትም አሁን ኢንዲፐንደንት ቲንክንግ በግል የማሰብን ነገር እየለመደ ቅድም የምንለው የሚዲያ ሚና ሱ በግል የማሰብን እኔን አንድ ሰው ቢሰድበኝ ብሄረን ሰደበ እያልኩ ከማለት ይልቅ እኔ የሰደበኝ ብለ ማሰብን የሚያስለምት ትራዲሽን ዲቤት ይሄ ክርክር እንዴት እንደሚባል እንጃ ብቻ ኢኮኖሚ ሲቪክ ካልቸር የመወያየትን ማስለመድ ነው የሚያስፈልገው። በ1960 ዓ ም በኢትዮጵያ ታሪክ ውስጥ በተማሩና ምሁራን በሚባሉ ግለሰቦች የፈነዳውን አብዮት ጠቅሰው ኢትዮጵያ በተለያዩ ጊዜያት የገጠማትን አደገኛ ፈተናዎችን እያለፈች እዚህ የደረሰችው ህዝቡ አንድነትን በመጠበቁ መሆኑን ገልጠው አሁንም ህዝቡ ዘመናትን የተሻገረበትን አብሮነትን ማጠናከር እንዳለበትና የምሁራንን ዋልታ ረገጥ ሀሳቦችና ፍላጎቶች እንዲመረምር ዶክተር ገረመው ተናግሯል። በተጨማሪም ኢትዮጵያውያን በአብሮነትና አንድነት ያዘለቀውን ማህበረሰባዊና ባህላዊ እሴቶችን ማጠናከር ተደማሪ መፍትሄ መሆኑን የተናገረችው የስነ ምግባር ባለሙያ ወይዘሪት አበባ ጀጎ በህዝቦች መካከል የነበረው አብሮነት ሙሉ በሙሉ ጠፍቷል የሚል እምነት እንደሌላት፣ ነገር ግን ይህ እንዲሆን ለተቀን የሚተጉ ኩያን መኖራቸውን ለቪኦኤ ተናግራለች። መፍትሄ ያለችውንም ሀሳብ ወይዘሪት አበባ ተናግራለች። ህዝቡ እንደ ህዝብ አሁንም በህዝቡ መካከል መረዳዳት ያለ ይመስለኛል። አንድነቱ ያለ ይመስለኛል። ግን ይሄን አንድነት ደግሞ ለማጥፋት የሚሰሩ ሀይሎች አሉ። ኢትዮጵያውያን የምንታወቀው በአንድነታችን ነው። ስለዚህ አንድነታችን ይዘን ለራሳችን ጥቅም የሆነ ጥቅም ለማግኘት ነው የሚሰሩት። ስለዚህ እነዚህን አካላት ደግሞ አጋልጠን እየሰጠን የህዝብ ለህዝብ ግንኙነቱን የተለያዩ ችግሮች ሲፈጠሩ እየተገናኘን እየተወያየን በዚያ መንገድ መፍታት ይቻላል። ስለዚህ ሁሉም ኢትዮጵያዊ በአካባቢ ያሉ ሊያጥፋ የሚችል አካላቶች ካሉ ለህግ አካላት ተሳልፎ በመስጠት የአንድነታችንን ማሳየት አለብን። ነው ሚለው ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ሀዋሳሙ አመሰግናለሁ ዮናታን ለዘገባው። ፕሮግራማችን ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። ኢትዮጵያ የዛሬ 20 ዓመት በኢትዮጵያ የፖለቲካ አመራር ለውጥ ከተከሰተ ከዛሬ አንድ ዓመት ከስምንት ወር ሊሆን ነው፣ ወይም ሆነ ለውጡ። ደጋፊዎችም ተቃዋሚዎችም እንዳሉት አያከራክርም። ለውጡ ተስፋ አለው፣ በሀገሪቱ የተጀመረው አዲስ ምዕራፍም ለዘለቄታ ይቀጥላል የሚሉ ቢኖሩም፣ ሊከሽፍ ላይ ደርሷል የሚሉም አልጠፉም። የምንፈልጋት ኢትዮጵያ ውጥን የተሰኘ አንድ ተቋም ባካሄደው መርሃ ግብር የተገኘው ውጤት ግን ተጨማሪ አዲስ ተስፋ መፈንጠቁን ብዙዎች የሚስማሙበት ሆኗል። መለስካቸው አመሃ ከተቋሙ ዋና አስተባባሪ ከአቶ ንጉሱ አክሊሉ ጋር ዘለግ ያለ ቆይታ አድርጓል። ወደ እነሱ ልምራችሁ። የምንፈልጋት ኢትዮጵያ ውጥን በሀገሪቱ በተለያዩ መስኮች ተጽዕኖ ያላቸውን ኢትዮጵያውያን ሰብስቦ በምስጢር ሲሰራ መቆየቱ ለሕዝብ በይፋ የታወቀው ከጥቂት ሳምንታት በፊት የተገኘው ውጤት በመገናኛ ብዙኃን አማካኝነት ከስካይ ሆቴል በቀጥታ ስርጭት በተናኝ ምሽት ነበረ። የውጥኑ አስተባባሪ አቶ ንጉሱ አክሊሉን የጠየቅኳቸውም ለምንድነው በምስጢር የያዛችሁት መጀመሪያ በሚስጥር የተያዘበት ምክንያት በሚስጥር መነጋገር ስለማያስፈልግ ነው። ብዙ ውይይቶች በግልጽ ይካሄዳሉ፣ ድርድር፣ እርቅ የመሳሰሉ። ይሄ ግን ራሱ ዘዴው ሳይንሳዊ ዘዴ ነው። እንደገና መንፈሳዊ ነገርም አለ። መንፈሳዊ ስንል ሃይማኖታዊ ማለት ሳይሆን በሰዎች መካከል መቀራረብ፣ ወዳጅነት መፍጠር፣ ወንድማማችነትም ማጎልበት፣ ከዛ ደግሞ ሲያልፍ መደማመጥ አንዱ አንዱ መረዳት ከዛ ደግሞ መተማመን ሊፈጥር የሚችልባቸው የተለያዩ ዘዴዎች አሉት ውስጥ እና ይሄ ሲደረግ ዝም ብሎ ሰዎች ለይስሙላ ወይ አንድ የራሳቸውን የፖለቲካ አቋም ለማራመድ ብለው የሚናገሩበት መድረክ ሳይሆን እርስ በርስ የሚገናኙበትና የሚደማመጡበት ወዳጅነት ፈጥረው ወደ መተማመን ሊያመራ የሚችል ንግግር የሚያደርጉበት ስለሆነ ነገሩ በሚስጥር መያዝ አለበት። ሌሎችም ሀገሮች፣ ኢትዮጵያ ውስጥ ብቻ የተካሄደ አይደለም። ትራንስፎርማቲቭ ሲናሪዮ ፕላኒንግ ይሉታል። የሀገራችንን የወደፊት አማራጭ መልኮች አብሮ መገንባት ማለት ነው እና ይሄንን አብሮ ለመገንባት ሌላ ሀገርም ከነበረን ልምድ በደቡብ አፍሪካ፣ በኮሎምቢያ፣ በጓቲማላ ሌሎችም ሀገሮች በሚስጥር መነጋገር በጣም ይጠቅማል። ይሄም አንደኛ እነሱም ደህንነት ይሰማቸዋል፣ ነፃ ሆነው ይነጋገራሉ። ከማንኛውም አይነት ጫና ረገብ ብለው ከምንም ከጋዜጠኛ ጫና፣ ከሌላ ከታዛቢ ጫና፣ ከምንም አይነት ነገር ጫና ነፃ ሆነው ይነጋገራሉ። እና ሚስጥራዊ ነው ስንል የሚካሄድበት ቦታ ከአዲስ አበባ ውጭ ነው። ሆቴሉ ሙሉ በሙሉ ይዘጋል። ታዛቢ አይገባም፣ ጋዜጠኞች አይገቡም። እነሱም ራሳቸው ደግሞ በማህበራዊ ሚዲያ የሚሆን በሌሎች ሜንስትሪም ሚዲያ አይዘግቡም፣ እኛም አንዘግብም። እና ያንን ከመጀመሪያ ጀምሮ እዚህ ሂደት ውስጥ ሲገቡ ተነጋግረን ተስማምተን የሚገቡበት ነገር ነው። እና ሁሉም ይህን ነገር ተስማምቶ ፈልጎት እስከ መጨረሻው ድረስ አክብሮት ነው የሄደው። በመርሃ ግብሩ እንዲሳተፉ የተደረጉ ቁጥራቸውን በትክክል አናውቅም። እነማን እንደሆኑ ብዙ ሰው አያውቅም። እነዚህን እንዲመረጣቸው እነማን ናቸው? ለምን መረጣቸኋቸው? ሌላ ሀገር ባለው ልምድ በዚህ ፕሮሰስ ውስጥ ይሄ ሂደት ራሱ እንዲካሄድ የሚገፋፉ ሶስት ዋና ዋና ምክንያቶች አሉ። አንደኛ በአንድ ሀገር ውስጥ ያለው የፖለቲካ ፍጥጫ ወይም የፖለቲካ ተቃርኖ አገሪቱን አንድ አጣብቂኝ ውስጥ ሲከታት ወይም እየከተታት ሲሄድ ይህ አንዱ ነው። ሁለተኛ አንድ ቀጥተኛ የሆነ መፍትሄ በሚጠፋ ጊዜ ያንን አጣብቂኝ ጥሶ ለማለፍ ቀጥተኛ የሆነ መፍትሄ ሲጠፋ። ሶስተኛው ደግሞ አንድ አካል ብቻውን ወይም አንድ ተዋናይ ብቻውን ያንን አጣብቂኝ ጥሶ አልፎ ሌሎችን ማሳለፍ መቻል ሲያቅተው። በሌሎች ሀገሮችም ይሄ ብዙ ጊዜ የታየ ነገር ነው። ኢትዮጵያ ውስጥ ብቻ የሆነ ነገር አይደለም። ይሄ ሂደት በጣም እንደሚጠቅም ብዙ ያለፉ ታሪኮች ያሳያሉ። እኛም ያንን ተመክሮ አይተን በጣም ስለተመሰጥንና ስለተገረምን ነው ይህን ነገር ለምን ኢትዮጵያ ውስጥ አንሰራውም ብለን ይህንን ሂደት በተለያዩ ሀገሮች ሲከውኑ የነበሩ ሰዎችን እዚህ ጋብዘናቸው ከኛ ጋር እንዲሰሩ ያደረግ ነው። ሪዮስ ፓርትነርስ የሚባል ድርጅት ነው። የታወቀ ወልድ ክላስ የአማካሪ ድርጅት ነው እና አሁን የሚሰራው ስራ በአጠቃላይ እንደዚህ አይነት በአንድ አገር ላይ ይሁን በአንድ ዘርፍ ላይ የሆነ እንደዚህ አይነት አጣብቂኝ ወይም ቅርቃር ሲፈጠር እሱን በደንብ በጥሶ ለመሄድ የሚረዱ ብዙ ዘዴዎች ይጠቀማሉ። አንዱ በጣም ፍቱን ዘዴ ይሄ ዘዴ ነው እና አሁን ባልኩት መሰረት እኛም ይህን ነገር ስናደርግ ሌላ ሀገር እንዴት ነው ሰዎችን የመረጡት ብለን በደንብ አድርገን ልምድ ወስደናል እና ሌላ ሀገር ከ30 እስከ 40 የሚጠጉ ሰዎች ከአጠቃላይ ከፖለቲካው፣ ከማህበራዊው ዘርፍ በጠቅላላ ከጥግ እስከ ጥግ ሁሉንም ባይሆን እንኳን ወካይ የሚባሉ የሚሳተፉበት ነው እና እኛም ሀገር ሲመጣ ያደረግ ነው። ልክ ደቡብ አፍሪካ ላይ ነው መጀመሪያ የተደረገው። ይሄ ሂደት ወደ ሌላ ሀገር ሲሄድ ለራሳቸው አገር ሁኔታ ተጨባጭ ሁኔታ አድርገው እንዳላመዱት ሁሉ እኛም ለኢትዮጵያ ተጨባጭ ሁኔታ እንዴት ነው ማላመድ የምንችለው? የኢትዮጵያ የተለዩ ባህሪያት ምንድን ናቸው? አንዱ ተለያይነታችን፣ ብዙ ስብጥር አለ፣ ብዝሃነት የሚባለ። እንዴት ያሉትን የፖለቲካ አስተሳሰቦች፣ ብሔር ብሔረሰቦች፣ እምነቶች እና የመሳሰሉትን እንዴት ማካተት እንችላለን ብለን በደንብ አድርገን ያሰብንበት። እኛ ይሄንን አንድ ላይ ሆነን ስንሰራ የነበርን ዘጠኝ ባለሙያዎች ነን። የተሳካልን ባለሙያዎች ነን በየቦታው የምንሰራ እና በትርፍ ጊዜያችን እየተሰበሰብን በተደጋጋሚ እየተገናኘን ስንሰራ የነበረው ነገር ነው እና በመጀመሪያ ያደረግነው ለዚህ ሂደት የሚያስፈልጉን ሰዎች ከመምረጣችን በፊት እስቲ ማን ናቸው ኢትዮጵያ ውስጥ በጣም ገዢ አስተሳሰብ ያላቸው ወይም ኢንሳይት ፉል የሆኑ ሁለተኛ ተጽዕኖ ማምጣት የሚችሉ ተጽዕኖ ፈጣሪ ሰዎች በየመስካቸው፣ ሶስተኛ ደግሞ ተከታዮች ያሏቸው ሰዎች ማን ናቸው? በደንብ በርካታ ተከታዮች። ተከታዮች ማለት ቀጥተኛም ተዘዋሪም ተከታዮች ያሏቸው ቀጥተኛ ተከታዮች የምንላቸው ለምሳሌ ፖለቲካ ፓርቲ አመራሮች ከሆኑ የዛ ፖለቲካ ፓርቲ አባላት እና ደጋፊዎች ኮንስቲቱንት ይባላሉ። ከዛ ውጭ ግን በየዘርፎ ያሉ በጣም ተሰሚነት ያላቸው ሰዎች አሉና በዚህ መሰረት ሦስት መቶ የሚጠጉ ሰዎችን በየጊዜው ቁጥሩን እየጨመር ዝም ብለን አንድ ቋት ፈጥረን እዛ ውስን ከትቆየንና ግን የሀገራችንን ልዩ ልዩነቶች በደንብ አካተን መሄድ እንድንችል መጀመሪያ መመዘኛዎች እናውጣ። መመዘኛዎቻችን ደግሞ ብዙ ነገሮችን ከግምት ውስጥ ማስገባት አለባቸው። ስለዚህ በዛ መሰረት በመጀመሪያ ያየነው ነገር ምንድን ነው? አገሪቱን የሚንጡ የፖለቲካ አስተሳሰቦች ምንድን ናቸው? በዚህ ሰዓት እዚህና እዛ ሆነው የተለያዩ አካላት የሚያራምዷቸው የፖለቲካ አስተሳሰቦች። ስለዚህ እነዚህን የፖለቲካ አስተሳሰቦች ካመጣም በኋላ እነዚህ የፖለቲካ አስተሳሰቦች ደግሞ በማን ይወከላሉ? የትኞቹ የፖለቲካ ተቋማት ናቸው? እነዚህም በደንብ የሚወክሉት ብለን እሱን በደንብ አየን። በዛ መሰረት በመጀመሪያ 14 በሀገሪቱ ውስጥ ያሉ ዋና ዋና የፖለቲካ ቡድኖችን መረጥ እና እነሱን አገኘ ናቸው። ሁለተኛው የተወሰኑ አክቲቪስቶች፣ የፖለቲካ አክቲቪስቶችን እንደዚሁ አስገባን። ቀጥሎ ክልሎች በሙሉ መሳተፍ አለባቸው በዚህ ሂደት። ሁሉንም ብሔር ብሔረሰብ ማሳተፍ ባይፈቅድልንም ይሄ ሂደት ነገር ግን ክልሎች በሙሉ አሁን ባለው የሕገ መንግስት አደረጃጀት ማሳተፍ አለብን ብለን ሁሉም ክልሎች የሚሳተፉበትን ነገር አረጋገጥን። ከዛ ቀጥሎ ግን ያደረግነው ምንድን ነው? ከሲቪል ማህበረሰብ፣ ከምሁራን፣ ከግሉ ክፍለ ኢኮኖሚ እና ከሚዲያው ከመገናኛ ብዙሀን ሰዎችን ከዛ ከቋት ውስጥ መረጥ ይህን ሁሉ ነገር ስናደርግ የዳያስፖራ ኮሚኒቲ መወከል ስላለበት የዳያስፖራውን ማህበረሰብ ሁለት ሰዎች አመጣን። ከዛ ውጭ ግን ሴንሲቲቪቲ ማርከርስ ያልናቸው ነገሮች ነበሩ። ሳናስበው የሆነ የእድሜ ቡድን ወይም የሆነ ጾታ ወይም የሆነ እምነት ወይም የሆነ ብሔር ብሔረሰብ ላይ በጣም ቁጥር እንዳናበዛ በጥንቃቄ ምስራ ብለን እድሜ በደንብ አየን። ሁሉም ሶስት የእድሜ ክልል ፈጥረን ሶስቱም የእድሜ ክልል መካተቱን አረጋገጥን። ጾታም እንደዚሁ ሴቶች ቶሎ ይረሳሉ እንደዚህ ውይይት ላይ ቶሎ አይመጡም። ወደ አም ማሰብ ይፈልጋል እና እነሱንም በደንብ አስበን ሴቶችንም ወደዚህ እንዲመጡ አደረግን። ቀጥሎ የእምነትም ውክልና እንዲኖር እምነቶች በተለይ ሶስቱ ዋና ዋና የሚባሉት ሃይማኖቶች በደንብ እንዲሳተፉ አደረግን። ከዛ ደግሞ ብሄር ብሄረሰቦች በተቻለ መጠን እነዚህ የምንሰበስባቸው ሰዎች ሁሉንም ብሄር ብሄረሰብ ባይወክሉ እንኳን በተቻለ መጠን ብዙ ብሄር ብሄረሰብ እንዲወክሉልን ጥረት አደረግ እና እንደ ነገርኩ ስብስብ ነው ራሱ ነገሩ በቃ። የሆነ ሰዓት ላይ ግን ሪስክ መውሰድ አለብን ማለት አለብን። ኦፍኮርስ አንድ ጊዜ እኔም ስጠየቅ ይህን ጥያቄ ያልኳቸው ምንድን ነው እንኳን እኛ የህዝብ ተወካዮች ምክር ቤት እንኳን ጥያቄ ይነሳል፣ አንዳንድ ይሄ ነገር እኛን አይወክለንም የእኛ ቁጥር መጨመር አለበት ምናምን እንደዚህ የሚል ነገር አለ። እና አንድ ሺህ ሰው እንኳን ምረጥ ብትባል ኢትዮጵያ መወከል አይቻልም። አክቹዋሊ አስር ሺህም ሰው ምረጥ ብትባል ኢትዮጵያ መወከል አይቻልም እንዳለ ልዩ ልዩነቷን ማለት ነው የሆነ ሰዓት ላይ ውሳኔ መወሰን አለበት ከዛ ደግሞ እያረምን በሚቀጥሉት እርምጃዎች እያረምን እያስተካከልን እንሄዳለን እንደ ሁኔታ እንደ እሱ አድርገን ወደ አርባ ሰዎች መረጥን በመጀመሪያ እነዚህን አርባ ሰዎች ስንመርጥ አርባዎቹን ሰዎች ለማግኘት ወደ መቶ ሀምሳ የሚጠጉ ሰዎች እናያነጋገር ነው አንዳንዱ አይመቸውም አንዳንዱ ፍቃደኛ አደለም አንዳንዱ ኔ ያደለሁም ገሌ ይሻላል ይላል እንደዚህ እንደዚህ እያደረግን መጨረሻ ላይ እሺ ያሉንን ፍቃደኞቹን አርባ ሰዎች መረጥን። ያ መመዘኛ ያወጣ ነው። መመዘኛ ደግሞ እንዳይበላሽብን እንዲህ እንዲህ እያቃናን እያስተካከልን ሄድን። የአስራ አራት የፖለቲካ ቡድኖች ኢህአዴግን አራት ፓርቲዎች ጨምሮ ሌሎች አስር የፖለቲካ ቡድኖች እንዲሳተፉ አደረግን በሙሉ። ከዛ በኋላ ልክ የመጀመሪያውን ስብሰባ ስናደርግ አንድ ነገር ተገነዘበ። የፖለቲካ ቡድኖችን በአንድ በአንድ ሰው መወከል አደጋ አለው። አንድ አስቸኳይ ስብሰባ በድንገት ተጠራ። ትልቅ ስብሰባ እና ሲጠራ ከጠራናቸው ሰዎች የተወሰኑት በጣም የሚያስፈልጉ ሰዎች በድንገት መገኘት እንደማይችሉ ነገሩ። እንደምንም ከእሱ ጋር ተደራድረን ተወካዮች እንዲልኩልን አደረግን። ግን በጣም ቁጭ ብለን አሰብንና ከአሁን በኋላ እነሱ በአንድ ሰው ብቻ መወከል የለባቸው ሌሎች ሰዎች መጨመር አለባቸው ብለን ሁለት ሰው ሶስትም ሰው ይዘው ቢመጡ እንደምንቀበላቸው ነገር ናቸው። ለምንድን ነው በአንድ ጊዜ ሁሉም እንደማይመጡ እናውቃለን። እስካሁን በነበረ ልምድ በአንድ ጊዜ ከአርባ ሰው በላይ ተገኝቶ አያውቅም ስብሰባ ላይ። ግን ትልቁ ነገር ምንድን ነው? የፖለቲካ ፓርቲዎቹ ሁሉም ተሳትፏል። ሶስቱም ስብሰባ ላይ ያለው ነገር ምንድን ነው? አንዱ ከሌለ ሌላኛው ይመጣልናል እና እንደሱ አድርገን ያሉትን የፖለቲካ ፓርቲዎች በሙሉ የተወሰኑ የፖለቲካ ፓርቲዎች ሶስቱን ያልተሳተፉልን አሉ። ግን እነሱን ደግሞ በደንብ እየቀረብን እየሄድን መረጃ እየሰጠናቸው እስከ መጨረሻ ከኛ ጋር እንዲቀጥሉ አደረግን እና በመጨረሻ ሀምሳ ሰዎች ከነዚህ ከእነዚህ ሀምሳ ሰዎች ጋር እንግዲህ ስንሰራ ነበር። ነው በዝግ በመርሃ ግብሩ አማካይነት ለማግኘት የተፈለገው ውጤት ባጭሩ ምንድን? የዚህን እና የሌሎችም ጥያቄዎች መልሶች በቀጣዩ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። ዝግጅታችን ተጠናቀቀ። የትግርኛ ዝግጅት ይቀርባል። ጤና ይስጥልኝ።